ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን፣ እንደምናመሻችሁ አድማጮቻችን። በዛሬው አርብ ሚያዝያ ሁለት ቀን 2007 ዓ.ም ስርጭታችን የማስተናግዳችሁ አዳነች ፍስሐዬ ነኝ። አፍሪቃ በጋዜጦች በኦሞ ሸለቆ የሚኖሩ የኩወጌ ጎሳ አባላት የኦሞ ወንዝ በመድረቁ እንደተቸገሩ ተገለጸ እና የፕሮፌሰር ዶናልድ ሌቭን ህልፈት የሚሉት ተከታትሎ ይቀርባሉ። አሁን ግን የዓለም ዜና ይቀድማል። ሰለሞን ክፍሌ ያነብልናል። እንደምን አምሽታችኋል። ቀይ መስቀል ሳዑዲ መሩ የአየር ድብደባ ዘመቻ ላፍታም ጋብ ባላለበት በየመን የመጀመሪያውን አስቸኳይ የመድኃኒት እርዳታ ማድረሱን አስታውቋል። ከመቶ ስልሳ ኩንታል በላይ የመድኃኒት እርዳታ የጫነው ካርጎ አውሮፕላን በዛሬ ዕለት ያረፈው ዋና ከተማዋ ሰና መሆኑን የዓለም አቀፉ የቀይ መስቀል ኮሚቴ ቃል አቀባይ አስታውቋል። ቀይ መስቀልና ሌሎች እርዳታ ሰጪ ቡድኖች የሺያ ሁቲ ሙስሊሞች አማጽያን ከሀገሪቱ ፕሬዚደንት ታማኞች ጋር እየተዋጉ ባለበት በየመን እርዳታዎችን ለማድረስ ለበርካታ ሳምንታት ጥረት ሲያደርጉ መቆየታቸው ይታወቃል። የሱኒ አረብ ሀገሮች ጣምራ ተዋጊ አውሮፕላኖች ላለፉት ሁለት ሳምንታት በኢራን እንደሚደገፉ የሚታመነውን የሁቴዎች ጠንካራ ይዞታዎች በቦምብ ደብድበዋል። በተያያዘ ዜና የተባበሩት መንግሥታት ዋና ጸሐፊ ባንኪሙን በሶሪያና የመን ያሉ ሲቪሎች እያየን ለመከራ ተጋልጠዋል። በመሆኑም ዓለም አቀፉ ማኅበረሰብ ግጭቶቹን እንዲያስቆምና የተሻለ ጥበቃ እንዲያደርግ ጥሪ አስተላልፈዋል። የየመን ሁኔታ በዚያች ድሮም የደህየች አገር ላይ የበለጠ ሰብአዊ ቀውስ እንዲከሰት አድርጓል ሲሉ ዋና ጸሐፊ ባንኪሙን ለጋዜጠኞች ተናግረዋል። በሶሪያ አራተኛ ዓመቱን ለያዘው የእርስ በርስ ጦርነት መፍትሔ ፍለጋ በመንግሥቱ አባላትና አንዳንድ የተቃዋሚ ቡድኖች መካከል ዛሬ ሩሲያ ውስጥ የተካሄደው ንግግር ምንም መሻሻል ሳይታይበት አብቅቷል። ይህም የፕሬዝደንት ባሻር አልአሳድ ቅርብ አጋር በሆነችው በሩሲያ በዚህ ዓመት የተስተናገደ የሰላም ድርድር ሲከሽፍ ይህ ሁለተኛው ዙር መሆኑ ነው። ንግግሮቹን ተከትሎ የለውጥና አርነት ሕዝባዊ ግንባር የተሰኘው የተቃዋሚ ቡድን መሪ ካድሪ ጃሚ ሲያስረዱ የእርስ በርስ ጦርነቱን ለማብቃት አዲስ ዓለም አቀፍ የሰላም ጉባኤ መጥራት አስፈላጊ ነው ብለዋል። በሮይተርስ የዜና አገልግሎት ዘገባ መሠረት የሌላው ተቃዋሚ ቡድን መሪ ሳምሪ አይታ ግን ሚስተር አሳድ ለፖለቲካዊ መፍትሄ የነበራቸው እድል አምልጧቸዋል ሲሉ በጉባኤው መጠራት አይስማሙም። በዚህ በዛሬው ሩሲያ በሸመገለችው ድርድር ላይ የደማስቆ ባለሥልጣናት ሲካፈሉ ዋናው በምዕራባውያኑ የሚታገዘው የሶሪያ ብሔራዊ የተቃዋሚ ቡድኖች ኅብረት ግን አልተገኘም። የፓኪስታን ፍርድ ቤት እንደ አውሮፓውያን ዘመን አቆጣጠር በ2008 ዓ 166 ሰዎች የገደለውን የሙምባይ ጥቃት በማቀናበር በዋናነት የሚጠረጠረውን ተከሳሽ በነጻ አሰናብቷል። መሠረቱን ፓኪስታን ውስጥ ያደረገው የላሽካር ኢ ታይባ ነውጠኛ ቡድን ከፍተኛ ወታደራዊ አዛዥ ዛኪ ኡር ሬህማን ላክቪ ትላንት የተፈታው በዋስ መሆኑን ባለሥልጣናት አስረድተዋል። ከተፈታ በኋላ ወዴት ሊሄድ እንደሚችል አላውቅም ሲሉ ጠበቃው ማሊክ ናስር አባስ ተናግረዋል። ለአክቪና ሌሎች ስድስት ግብረአበሮቹ በህንዷ የንግድ ከተማ ላይ ለስልሳ ሰዓታት ያህል ከተካሄደው ጥቃት ጋር በተያያዘ እንደ አውሮፓውያን ዘመን አቆጣጠር ከየካቲት 209 ዓ.ም ጀምሮ በእስር ላይ መቆየቱ ይታወቃል። ዜናው አበቃ። ሰለሞንን ለዜናው እናመሰግናለን። በሶስት ሰዓቱ ፕሮግራማችን ሰፋ ያለ ዜና ይዞ ይመለሳል። አሁን ወደ ቀዳሚው ዝግጅታችን እናመራለን። ለዓለም አቀፍ የጎሳዎች መብት ተሟጋች ሰርቫይቫል ኢንተርናሽናል በኢትዮጵያ በታችኛው ኦሞ ሸለቆ የሚኖሩ የኩዌጉ ጎሳ አባላት ለኑሮ የሚተማመኑበት የኦሞ ወንዝ በመድረቁና ደንም በመመንጠሩ እየተራቡ ናቸው ይላል። የእንግሊዝኛው ክፍል ባልደረባችን የድርጅቱን የአፍሪቃ ኃላፊ አነጋግራ ያጠናቀረችውን ዘገባ ትዝታ በላቸው ታቀርበዋለች። የኩጊ ጎሳ አባላት በኢትዮጵያ ታችኛው የኦሞ ሸለቆ የትውልድ ስፍራቸው ነው። የጎሳው አባላት በኦሞ ወንዝ ዳርቻ እህል በማብቀል አሳ በማጥመድና በአደን ነው የሚተዳደሩት። ሰርቫይቨል ኢንተርናሽናል የተባለው ዓለም አቀፍ የጎሳዎች መብት ተንከባካቢ ድርጅት ይፋ ባደረገው ዘገባ የኢትዮጵያ መንግስት በሚገነባው ግዙፍ የግቤ ግድብ ምክንያትና ለመስኖ እርሻ ወንዙን በመጠለፉ የኩዌጊ ጎሳ አባላት ለረሃብ ተጋልጠዋል፣ ይላል ኤሊዛቤት ሃንተር የሰርቫይቫል ኢንተርናሽናል የአፍሪቃ ዘመቻ ኃላፊ ናቸው። ኩዌጌዎች እየተራቡና ህይወታቸው ከፍተኛ አደጋ ላይ መሆኑን ለሰርቫይቫል ኢንተርናሽናል መረጃ ደርሰውታል ብለዋል። ይህ የሆነበት ምክንያት እየተገነባ ያለው በአፍሪቃ አህጉር በቁመቱ ከሁሉም ትልቁ ይሆናል ተብሎ የሚጠበቀው የጊቤ ሃይድሮኤሌክትሪክ ግድብ የወንዙን መውረድ ስለሚያቆመውና ወንዙን ያደርቃል የሚል ስጋት ስላለ ነው። ወንዙ የጎሳው አባላት ለዘመናት ለኑሯቸው የሚተማመኑበት ነው። ከግድቡ ጋር ተያይዞ የመሬት ነጠቃ በማካሄድ የኢትዮጵያን መንግስት የሚከሱት ሀንተር ሰፊ መሬት ለሸንኮራ አገዳ እርሻ በመከለሉም በጎሳ ሕልውና ላይ ተጨማሪ አደጋ ተጋርጧል ይላሉ። ኩራዝ ፕሮጄ የተባለው የኢትዮጵያ መንግስት እጅግ ሰፊ የሸንኮራ አገዳ እርሻ ከወዲሁ ከፍተኛውን የወንዙን ውሃ ለመስኖ እየወሰደው ነው። ያ ማለት በእርሻው መስፋፋት አሳዎች ይጠፋሉ። ሰዎቹ የማርቀፎ የሚያመርቱበትም ደን እየተጨፈጨፈ ስለሆነ የጎሳው አባላት ምንም መተዳደሪያ አይኖራቸውም። የኩዌጊ ጎሳዎችን ማፈናቀል በአካባቢው የሚኖሩ የሌሎች ጎሳዎች ጥገኛ እንዲሆኑ ወይንም በመንግስት እርዳታ ብቻ እንዲተማመኑ ማድረግ ኢሰብአዊ መሆኑን ኤሊዛቤት ሀንተር ያሰምሩበታል። የኢትዮጵያ የኢነርጂ የውሃና የመስኖ ሚኒስቴር መስሪያ ቤት ሚኒስትር አቶ አለማየሁ ተገኑ በታችኛው የኦሞ ወንዝ ላይ የሚገነባው ግድብና በወንዙ ላይ የተጀመረው የሸንኮራ አገዳ መስኖ የኮጊ ጎሳ አባላትን አይጎዳም ይላሉ። ወንዙ ወደ ረባዳ ስፍራ የሚፈስ ስለሆነ ግድቡ ማንንም አይጎዳም። ከግድቡ የተመጠነ ውሃ ስለምንለቅ የተፋሰሱ የታችኛው አካባቢዎች ላይም ምንም ጉዳት አይደርስም። የሰርቫይቨል ኢንተርናሽናል የአፍሪቃ ዘመቻ መሪ ኤሊዛቤት ሀንተር በተጨማሪ የኢትዮጵያ መንግሥት የኩዌጎ ጎሳ አባላት የትውልድ ስፍራቸውን ለቀው በሌላ ቦታ እንዲሰፍሩ እያስገደደ ነው በማለት ይከሳሉ። መንግስት ይህን የሚያደርገው በልማት ስም ነው። ነገር ግን ማናቸውም ከኦሞ ሸለቆ በታች የሚኖሩ ጎሳዎች በፈቃዳቸው ወደ ሌላ ቦታ ይዛወሩ እንደሆነ አልተጠየቁም። ስለ ግድቡ መገንባት፣ ስለሰፊው የእርሻ ማሳ ማንም አያሳውቃቸውም። እንዲሁ ከትውልድ ስፍራቸው ተገደው እንደሚነሱና ሌላ ቦታ እንደሚሰፍሩ ነው የተነገሩት። ሚኒስትር አለማየሁ ተገኑ ግን የኩዌጎ ጎሳ አባላት የእርሻ ማሳ እንደሚኖራቸውና በመንደር ምስረታ ስለ መሳተፍም መንግስት እንዳማከራቸው ነው የሚናገሩት። ይህንን በበቂ ሁኔታ ከህዝቡ ጋር ተነጋግረናል። ሰዎቹም የሸንኮራ አገዳ እርሻው ላይ መሰማራት እንደሚፈልጉ ገልጸውልን እኛም ተስማምተናል። ወደፊትም የህዝቡን ጥቅም ከግንዛቤ በማስገባት ነው የምንሰራው። ከረጅም ጊዜ አንጻር ሲታይም በኦሞ ወንዝ ዙሪያ የሚኖሩ ጎሳዎች ከግድቡ መሰራትና ከሸንኮራ አገዳ ማሳው መልማት ይጠቀማሉ እንጂ አይጎዱም ይላሉ አቶ አለማየሁ ተገኑ። የሸንኮራ አገዳ እርሻው ከግድቡ በጣም ሩቅ ነው። እርሻውም ለህዝቡ ኑሮ ድጋፍ ነው የሚውለው። ህዝቡ መስኖ አጠቃቀም ሥራ ላይ እንዲውል ይደረጋል። ዞሮ ዞሮ የሸንኮራ ገዳ እርሻው ለሕዝቡ ጠቃሚ ነው የሚሆነው። ከዚህም በተጨማሪ የኮጉ ጎሳ አባላት ከትውልድ ስፍራቸው እንዲለቁ አይደረግም፣ እዚያው ያሉበት መንደሮች ይገነቡላቸዋል ብለዋል ሚኒስትሩ። ከጎሳው አባላት ከፍተኛ እሮሮ ለሰርቫይቫል ኢንተርናሽናል እንደደረሰ የሚናገሩት የድርጅቱ የአፍሪቃ ዘመቻ ኃላፊ ኤልዝበት ሀንተር አንዱም ስሞታቸው መንግስት እነዚህን ሰዎች ከትውልድ ቦታቸው ሲያፈናቅል የተሰጣቸው ካሳ እንደሌለና ከአካባቢያቸው መነሳት ካልፈለጉም ያለመስማማት መብት እንደሌላቸው ነው የሚናገሩት። ይልቁንም መንግስት አፈናቅሎ በሌላ መንደር ካሰፈራቸው በኋላ ለእያንዳንዱ ቤተሰብ አምስት ወይም ስድስት ላሞች ሊሰጥ እንደ ተስማማ ጠቅሰው ከሚያጡት ንብረትና መፈናቀል ከሚያደርስባቸው የስነ ልቦና ቀውስ ጋር የሚመጣጠን አይደለም ይላሉ። የትምህርት ቤቶችና የጤና ክሊኒኮችን አቅርቦት በመጠቆም በግድቡ መሰራትና በእርሻ ልማቱ የሚስማሙ እንዳሉ የሰርቫይቫል ኢንተርናሽናል የአፍሪቃ ተወካይ ኤሊዘቤት ሀንተር ይጠቁማሉ። ሆኖም ይላሉ፣ እነዚህም መሰረታዊ የመንግስት አገልግሎቶች እንጂ በማፈናቀል እንደ ልዋጭ ለህዝብ የሚሰጡ አይደሉም። አሁን ደግሞ አፍሪቃ በጋዜጦች ይቀጥላል። አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። አዲስ አበባ አካባቢ ግዙፍ አይሮፕላን ማረፊያ እንደሚሠራ ታወቀ፣ ሀረር ጊዜ የማይሽራት ከተማ እንደሆነች ተዘገበ፣ ኢቦላ እያሽቆለቆለ እንደሄደ ተገለጸ፣ የሚሉትን ርዕሶች ነው ዛሬ የምንመለከተው። ታይፔ ታይምስ የተባለው የታይዋን ጋዜጣ ድረገጽ ኢትዮጵያ ከአዲስ አበባ ወጣ ባለ ቦታ ላይ ልትሰራው ያቀደችው ትልቅ አይሮፕላን ማረፊያ ተግባራዊ ለመሆን ገና ብዙ ዓመታት ቢቀሩትም በጣም ትልቅ እንደሚሆን የኢትዮጵያ አይሮፕላን ማረፊያዎች ተቋም ዋና ስራ አስፈጻሚ አቶ ቴድሮስ ዳዊት መናገራቸውን ጠቅሷል። ለመስራት ያቀድነው አይሮፕላን ማረፊያ ግዙፍ፣ በጣም ግዙፍ ይሆናል። በዓለም ደረጃ ካሉት ትልልቅ አይሮፕላን ማረፊያዎች አንዱ ይሆናል ሲሉ አቶ ቴድሮስ ዳዊት መግለጻቸውን ድረገጹ ጠቁሟል። ሊገነባ የታቀደው አይሮፕላን ማረፊያ የኢትዮጵያ መንግሥት ካቀዳቸው የመሰረተ ልማት ዝርጋታዎች አንዱ ሲሆን፣ ይህች የምሥራቅ አፍሪቃ ሀገር እያደገች ያለች የአፍሪቃ ግዙፍ ኃይል የሚል ስያሜ እያገኘች ነው ይላል የታይፔ ታይምስ ድረገጽ። የኢትዮጵያ የረድኤት ምንጭ ሆና የቆየችው ብሪታንያ የኢትዮጵያ ኢኮኖሚ እያደገ በመሄዱ የሥራ ዕድል ገቢና እድገት ለማምጣት ወደሚችለው የኢኮኖሚ እድገት ማዛወሩ የተሻለ እንደሆነ ማስታወቋን የታይፔ ታይምስ ጋዜጣ ድረገጽ ጠቅሷል። በአስር ዓመታት ጊዜ ውስጥ በብዙ ቢሊዮን ዶላሮች ወጪ እንዲጠናቀቅ የታቀደው አዲስ አይሮፕላን ማረፊያ የሚሰራው በቦሌ ዓለም አቀፍ አይሮፕላን ማረፊያ ላይ እየበዛ የሄደውን የትራፊክ ብዛት ለማቅለል ነው። ከአስር ዓመታት በፊት ከታየው የዘጠኝ መቶ ሺህ ተሳፋሪዎች ብዛት ባለፈው ዓመት ከሰባት ሚሊዮን በላይ ወደሚሆኑ ተሳፋሪዎች እንዳደገ ዘገባው ያወሳል። ከአፍሪቃ ትልቁና ለሀገሪቱ ከፍተኛ ትርፍ የሚያስገኝ ዘርፍ የሆነው የኢትዮጵያ አየር መንገድ እያበበ በሄደው የአፍሪቃና እስያ ገበያ ላይ በማትኮር እያደገና እየሰፋ እንደሄደ ታይፔ ታይምስ ዘግቧል። ሲኤንኤን በሚል አጽሮተ ቃል የሚታወቀው ኬብል ኒውስ ኔትወርክ ድረገጽ ደግሞ በጥንታዊ ግንብ ስለታጠረችው ሐረር ከተማ ጽሑፍ አቅርቧል። ጽሁፉን ያቀረበው የሲኤንኤን ዘጋቢ ጄምስ ጄፍሪ የማትረሳ ስላላት ሀረር ከተማ ሲጽፍ ጠባቦቹ ስብስብ መንገዶቿ፣ የሚያውደው የገበያዎቹ መዓዛ፣ ጭንቅላታቸው ላይ ስፌት ተሸክመው የሚሄዱት ቆነጃጅት ሙስሊሞች፣ የሚያደርጉት የጸሎት ጥሪ ድምፅ እነዚህ ሁሉ ከ11 ዓመታት በፊት ሀረርን ለመጀመሪያ ጊዜ ከጎበኘሁበት ጊዜ አንስቶ በአእምሮዬ ተቀርጾ ቀርቷል ይላል ጋዜጠኛ ጀፍሬ። በሀረር ጉዳይ የተመሰጥኩት እኔ ብቻ አይደለሁም። እንደ አውሮፓ አቆጣጠር በ2006 ዓ.ም ከዘጠኝ ዓመታት በፊት ማለት ነው፣ ሀረር ከተማ በዩኔስኮ ማለት በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት በቅርስነት ተመዝግባለች ይላል ዘጋቢው። ጆገል ውስጥ ገብቶ ለመውጣት በተጠማዘዙት ጠባብ መንገዶች ጠፍቶ መዘዋወር ብቻ ነው የሚያስፈልገው ውሎ አድሮ አንድ መውጫ መንገድ መገኘቱ አይቀርም ሲል የሲኤንኤኑ ጋዜጠኛ ስለ ጆገል አስገራሚነት ገልጿል። በ በአስረኛው ምእተ ዓመት በአረብ ፈላሾች እንደተገኘች የሚነገረው ሀረር ከተማ በምዕራብ በኩል በኢትዮጵያ ደጋማ ቦታዎች፣ በምስራቅ በኩል ደግሞ በአደን ሰላጤ ባህር ዳሮች መሀል የምትገኝ በመሆኗ የንግድና የባህል መናኸሪያ ሆና እንደቆየች የሲኤንኤን ድረገጽ ላይ የወጣው ጽሑፍ ያወሳል። ሐረር ከተማ የእስላም እምነት ሊቃንና የባህል ማዕከል ሆና ከቆየች በኋላ ውላድራ የሰሜን ምስራቅ አፍሪቃ እስላማዊት መዲና ተደርጋ መታየት እንደጀመረች ጽሑፉ ጠቅሷል። በ16ኛ ምእት ዓመት አሚር ኑር አይቢን አልዋዚር ሙጃሂድ የሐረር ገዢ ከሆኑ በኋላ ከኢትዮጵያ ክርስቲያን ኃይሎች ከሚደቀነው አደጋና የኦሮሞዎችን ፍልሰት ለመከላከል ከተማይቱን በግንብ እንደመሸጉ በተለይም ባዕዳን ወደ ከተማይቱ ተደራሽነት እንዳይኖራቸው ይደረግ እንደነበረ በአሁኑ ወቅት ግን ከሐረር ግንቦች ውጭ ርቀው የሚሄዱትን ሰዎች ሳይቀር ተቀብሎ የማስገባቱ ዝንባሌ ከበፊቱ የተሻለ እንደሆነ የሲኤንኤን ድረገጽ ዘገባ ሳይገልጽ አላለፈም። ስለፕሮፌሰር ዶናልድ የተቀናበረ ዝግጅት እናቀርባለን። የኢትዮጵያ ወዳጅና የኢትዮጵያ ጉዳዮች ተመራማሪ አሜሪካዊው የማኅበረሰብ ጥናት ባለሙያ ፕሮፌሰር ዶናልድ ሌቪን ባለፈው ሳምንት ማብቂያ ላይ ከዚህ ዓለም በሞት መለየታቸው ይታወቃል። አቶ ያሬድ ጥበቡና አቶ ኤልያስ ወንድሙ ስለ ዶናልድ ሌቪን ስራዎች ይዘረዝራሉ። አሉ አከበደን ያነጋገራቸው ዶናልድ ለቭን ወይንም በኢትዮጵያውያን መሀል ራሱን ሊበን ገብረ ኢትዮጵያ፣ የኢትዮጵያ ባሪያ፣ የኢትዮጵያ ተከራካሪ ጠበቃ ሆኖ ታወቅን የሚወደው ታላቁ ሰው ባለፈው ሳምንት ማረፉን ሲሰማ በጣም ነው ሀዘን የተሰማኝ። ዶናልድ ለቭንን ይበልጥ የሚገልጸው የሚመስለኝ የመረጠው ስሙ ነው፣ ሊበን ገብረ ኢትዮጵያ። ገብረ ኢትዮጵያ ለኢትዮጵያ ሊከራከር ሊሰራ ሊማስን መወሰኑ እና ያንን ስሙ አድርጎ መቀበሉ መልካም የዶናልድ ሌቪን ማንነት የምንመለከትበትን መንደርደሪያ ነው። አቶ ያሬድ በበኩልህ ያካፈልከን ሙያዊ ስራህንም ይጨምራል። የዶናልድ ሌቪን መጽሐፎች መልሰህ ማሳተም እድል ነበረ። በሌሎች ጆርናሎች ጆርናሎችም ላይ ግንኙነት እንደነበረ አውቃለሁ። እስኪ ያንተንም ባጭሯ አጫውተን። ዶናልድ ሌቪን ለአንተ ማን ናቸው? ያሬድ ካለጓር ይስማማለሁም። ዶናልድ ሌቪን በኢትዮጵያ ጥናት ላይ ተመራማሪ የእሳቸው የቀድሞ ተማሪ የሆነ አንድ ምሁር ሰሞኑን የጻፈው ላይ ምን ይላል? ዶናልድ ሌብ የኢትዮጵያ ጥናት የአሜሪካው ዴን ናቸው ይላል። ሀላፊ አስተዳዳሪ፣ ወይም ደግሞ መሪ እንደማለት ነው። በዩኒቨርስቲ አስተዳደር ውስጥ በኢትዮጵያ ጥናት ላይ ቀደምት ቦታ ያላቸው ሰው ናቸው ለማለት ይመስለኛል። ብዙ የኢትዮጵያውያኖች ወደዚህ መጥተው የኑሮ ፈቃድ ለማግኘት ማመልከቻ በሚያስገቡበት ሰዓት ላይ የሚመሰከርላቸው ሰው ያስፈልግ ነበር እና ችግር ሲፈጠር ብዙ ጊዜ ሎየሩ እየደወለ ሲጠይቃቸው ሁል ጊዜ ይመልሱ ነበረ እንደሚያስፈልገውን ንድ የሚያስፈልገውን የአምነስቲ ኢንተርናሽናልም ሆነ ሌሎች ዶኪሜንቶችን ለማግኘት እንደአሁኑ ኢንተርኔት ስላልነበረ፣ እሱን ለመፈለግ ኔጋ ይደውል ስለነበረ በዛ ምክንያት አንድ የተማርኩት ነገር ምንድን ነው ፖለቲካ ማንን ነው የምትደግፈው ማንን ነው የምትቃውሞ ከየት ክልል ነው የመጣኸው ምን አይነት ቋንቋ ነው የምትናገረው ሳይሉ ኢትዮጵያዊ ነው ስለተባለ ብቻ ማንንም ጊዜያቸውን ሁሉ እየሰው ካሉበት ከቺካጎ በስልክ ፍርድ ቤት እየተገናኙ ስለ ኢትዮጵያ ወቅታዊ ሁኔታ እየመሰከሩ ብዙ ሰዎችም የረዱ ሰው ናቸው። ለሰዎቹ የኝም ሰው ማንነት ይወቁ አይወቁ ለሳቸው ኢትዮጵያዊ መርዳቴን ነው እንጂ ሌላ ምን የምፈልገው ነገር ይሉ ነበረ እና በኋላ ፀሐይ አሳታሚ ድርጅትን በጀመርኩበት ጊዜ መጀመሪያ ለእርዳታ ከተሰለፉ ሰዎች ከፕሮፌሰር ፓንክረስት ቀጥሎ ምናልባት ትልቁ ሰው ዶናልድ ሌቪን እና ፕሮፌሰር ፓንክረስት ናቸው። ከውጮቹ ስም እንጠራ አንድ በዚያ አጋጣሚ ልናገረው የሚገባ አንድ ታሪክ ተከሰተ። ጀርናሉን ሲጀምረው የኤልያስ ጣልቃ ልግባ ለአድማቾችም በኢትዮጵያ ጉዳይ ላይ የሚያተክሩ ኢትዮጵያ ጥናት ዓመታዊ መጽሔት፣ ብዙ ምሁራን ከተለያዩ ርዕሶች ላይ ያተክሩ ጽሑፎች የሚወጣበት ዓመታዊ መጽሔት ነው። እያወራ ያለው ጥናት መድብሉን እንድናወጣ ያስ ምክንያት በዓለም ላይ ያሉ በዛን ሰዓት የነበሩ የጥናትና ምርምር መድብሎ አዲስ አበባ ዩኒቨርሲቲ የሚያሳትመው እውቁ የኢትዮጵያ ጥናት ምርምር እንዳለ ሁሉ ከውጭ ግን አብዛኛዎቹ በፈረንጆች የሚሰሩ ናቸው። ጀርመን ሀገር ይታተም የነበረው ዓለም አቀፍ የኢትዮጵያ ጥናት መድብል እንደውም ምን ተፈጠረ? ኤርትራ ከተገነጠለች በኋላ የዓለም አቀፍ የኢትዮጵያና የኤርትራ የጥናት መድብል ሆነ እና በዛው መጠን ደግሞ ኢትዮጵያ ላይ የሚወጡት ኢትዮጵያን ያጣቀሱ ኢትዮጵያን ፎከስ ያደረጉ መጽሄቶች ሲቀሩ እኛ ደግሞ ያንን ቀዳዳ ለመድፈን ይህንን መጽሔት ጀመርን። እና ያንን የጥናት ምድብን የሚያሳትመው ጀርመናዊ አቆሙ ብሎ እኛን ክርክር ሲጀምር እኛን ደግሞ ለማስቆም እሱ ጋር የሚተባበሩ የነበሩ ፈረንጆችን ይወጡ ለማድረግ አንዱ የጠየቀው ዶናልድ ሌቨንን ነበር። እና ዶናልድ ሌቨን አንድ ነገር አሉ። ይሄ ነው ትልቁ ነገር። እኛ ኢትዮጵያውያኖች አድገው እዚህ ጋር ደርሰው የራሳቸውን ጥናት ራሳቸውን ያንቀሳቀሱበት ደረጃ ላይ እንዲደርሱ ስንጠብቅ ነበረ። አሁን ይሄ ግለሰብ ወይም ይሄ ድርጅት እዚህ ጋር እና እኔ እሱን ማበረታታት ነው እንጂ እሱን ትቼ አልወጣም። ከፈለግ ከአንተ ጋር አስወጣኝ ነበር ያሉት። ይሄ የዶናልድ ሌቨንንት ምን ያህል ለኢትዮጵያ ያላቸውን ትልቅነት ያሳያል። እና ለእኔ ባለው ላይ ናቸው። እንደ ግለሰቡ መልካም ኤልያስ፣ በሁለቱም ደረጃ የሚታዩ ዶናልድ ሌቪ ማን ናቸው የሚለው ማሳየት የሚችሉ ነጥቦችን አንስታል። እስኪ ወደ ምርምር ስራዎቻቸው ከኢትዮጵያ ጥናት ጋር ስለሚያገናኟቸው ትልልቅ ስራዎቻቸው እናንሳ፣ እንደ ልምዳችሁ እንደ ንባባችሁ እንመልከት። እንደ አውሮፓውያን የዘመን አቆጣጠር ሺ ዘጠኝ መቶ ስልሳ አምስት የወጣው ዋክስ ኤንድ ጎልድ ወይም ሰምና ወርቅ ትልቁ ስራቸው ነው። ያሬድ ጥበቡ ቀደም ብለህ የጠቀስከው ግሬተር ኢትዮጵያ የሚለው በሁለት ሺ አመተ ምህረት የወጣው ሌላው መጽሐፋቸው ተጠቃሽ ነው። እስኪ ስለ ስራዎቻቸው፣ ስለ ኢትዮጵያ ባህል የስነ ሰው ተመራማሪ እንደመሆናቸው በተለይ ደግሞ ከኢትዮጵያ ጋር ካላቸው የጠበቀ ቁርኝት አንጻር የሰሯቸውን ስራዎች እንመልከት። አቶ ያሬድ ባለፈው አመት በዚህ በአሜሪካን ሀገር የሚገኘው የኢትዮጵያውያን የሽልማት ድርጅት ሲድ የእድሜ ልክ አስተዋጽኦአቸውን ክብር በሰጠበት የእሳቸውን ስራና ህይወት የሚመለከት ሰፊ ጽሁፍ አቅርበህ ነበረ። እስኪ እሱንም መሰረት አድርገ የእሳቸውን ስራዎች እንዴት ነው የመረመርከው? እንዴት ተመለከትካቸው? የሊበን ገብረ ኢትዮጵያ ስራዎች ሰፊ ናቸው። በሚኖረን አጭር ጊዜ ለመዳሰስ የሚቻልበት መንገድ የለም። ግን እንደው ማዕከላዊ ስራው ምን ላይ ያጠነጥናል ብትለኝ፣ የዶናልድ ለቪን ስራዎች ዋናው ትኩረቱ የሚመስለኝ የብሔረ ኢትዮጵያ ማንነት ላይ የሚያተኩር ነው የሚመስለኝ ለኔ። በጣም ጥቂት ሰዎች ናቸው እንደ ሊበን። ለምሳሌ የመጀመሪያ ጥናቱን ዋክሰን ጎልድን ወይም ሰምና ወርቅን ባጠናበት ጊዜ በሺ ዘጠኝ መቶ ሀምሳዎቹ ማለት ነው መንዝ ሄዶ ህዝቡ መሀል እየኖረ አምስት ዓመት በመንዝ ቁር ባና ለብሶ የሳማ ጎመን ከህዝቡ ጋር አብሮ እየበላ የማህበራዊ ግንኙነታቸውንና አደረጃጀታቸውን አጥንቶ ያንን ትልቅ ጥናት ያቀረበልን ትልቅ ሰው ነው እና ኢቨን ከኢትዮጵያውያን ምሁራንም አብልጬ ነው ማየው፣ በስራዎቹ ውጤትና በከፈለው መስዋዕትነት ሳየው። በእነዚህ ስራዎቹ የኢትዮጵያ ኔሽንሁድ ወይም የብሔረ ኢትዮጵያ ማንነት ላይ ያተኩራል ስል ለምሳሌ ትላልቆቹ የሶሲዮሎጂ ሊቃውንት እነ ዌበር፣ እነ ከዱሪ፣ እነ ጌልነር፣ እነ ሆብስቦም ስለ ዘመናዊ ብሔርተኝነት የሚያነሷቸውን ቲዮሪዎች ያነሳና እነሱ አንዳቸው ዘመናዊ ብሄርተኝነት እንግሊዝ ሀገር ጀመረ፣ አንደኛቸው ኔዘርላንድስ ጀመረ፣ አንደኛቸው ከፈረንሳይ አብዮት ጋር ፈረንሳይ ነው የጀመረው ሲሉ፣ ግን ሁሉም በጋራ የሚስማሙባቸውን የአገራዊ ብሄርተኝነት የሚባሉትን ሀሳቦች አንጥሮ አውጥቶ ለምሳሌ ዳቾች ወይም ኔዘርላንድስ ራሳቸውን እንደ አንድ ብሄር ለይተው የማየታቸው ከሌሎች ብሄሮች በተለየ ህዝብንና ብሄርን አንድ አድርገው የሚያዩበት አስተሳሰብ ውስጥ መግባታቸውን የብሄርተኛ ሀሳብና ክርክር በስፋት በሀገራቸው ውስጥ የሚያካሄዱ የነበሩ መሆናቸው እና በዚህ ላይ የተመሰረተ ደግሞ የብሔርተኛ ፖለቲካዊ መነሳሳት ያካሄዱ መሆናቸውን አንስቶ እነዚህ ሀሳቦች በሙሉ ለምን በታሪካዊት ኢትዮጵያ ውስጥ እንደነበሩና ለዚህም ደግሞ ዋቢ ክብረ ነገስቱ ውስጥ ስለ ብሔረ ኢትዮጵያ የተነሳውን ብሔረ ኢትዮጵያ ራሷን በጊዜው ከነበሩ ሌሎች ከሮም፣ ከግብፅ፣ መካከለኛው ምስራቅ አካባቢ ከነበሩ አገራት በመለየት ከአምስት ስድስት ሌሎች ኔሽኖች በመለየት እንዴት ብሔረ ኢትዮጵያ ራሱን የቆመ ሀገር እንደሆነና ይህም ደግሞ በዚሁ በክብረ ነገስቱ ውስጥ እንዲያውም ምሁራኑ ሲከራከሩ የዘመናዊ ብሔርተኝነት አንዱ መሰረቱ ብለው የሚያስቡት እንደ ሂብራይክ ናሽናሊዝም ወይም ቋሚው ወይንም መሰረቱ የሆነው ከህብራውያን ጋር የተያያዘው ነው የሚለውን ወስዶ እንዲያውም ኢትዮጵያ ውስጥ በሰለሞን ራዕይ የተገለጸው ፀሐይ እስራኤል ላይ ስትጠልቅና ኢትዮጵያ ላይ እንደገና ስትነሳ ያየውን ህልሙን ክብረ ነገስቱ ያንን ወስዶ እስራኤላውያን ኢየሱስ ክርስቶስን ባለመከተላቸው እና ኢትዮጵያውያን የክርስቶስ ተቀባዮች በመሆናቸው የአምላክ ቃል ከኢትዮጵያውያን ጋር ነው የሚል ይሄ ደግሞ በስፋት በሀገሪቱ በተናኙት እና በግዕዝ ቋንቋ በተሳሰሩት አብያተ ክርስቲያናት አማካይነት በጠቅላላ ሀገሪቱ የተስፋፋ አስተሳሰብ እንደሆነ እና ይሄንን መሰረት አድርጎ ለምሳሌ በካሌብ ጊዜ በስድስተኛው ክፍለ ዘመን ደቡብ አረቢያ ድረስ የመስፋፋት ጦርነት አድርጎ አብርሃም የሚባለውን ጀነራል በቦታው ላይ ሀገር አስተዳዳሪ አድርጎ ማስቀመጡን ከዛ ወዲህ ደግሞ ባሉት ለምሳሌ በአስራ አምስተኛው ክፍለ ዘመን የቱርክ ኦቶማኖች በዓለም ላይ በገነኑበት ሰዓት። በተነሱበት ሰዓት ያንንም ለመከላከል እና ለማሸነፍ የኢትዮጵያ ናሽናሊዝም ያደረገውን አስተዋጽኦ በአድዋ ላይ የተገኘው ድል ያለ ኢትዮጵያ ናሽናሊዝም ሊታሰብ የማይችልና የመላ አገሪቱን ኃይልና አቅም አስተባብሮ የቆመ መሆኑንና ይሄ የኢትዮጵያ ብሔርተኝነት ወይንም ብሔረ ኢትዮጵያ ቀዳሚ መሆኑንና ከብሔረሰቦቹ የተነጣጠለ ማንነት በላይ ራሱን ችሎ የቆመ ታላቅ ኃይል መሆኑን በተለያዩ መድረኮች የተከራከረ የተዋጋ ትልቅ ሰው ነው እና እኔ የሀሳቡ መሰረቱ የሚመስለኝ ይሄ ነው። መልካም አቶ ያሬድ እንደገለጽከው፣ ከዋና ዋና መጽሐፎቻቸው ውጭ ቁጥራቸው የበዛ የጥናት ስራዎች የጻፉ የኢትዮጵያን ታሪክ ባህልና ዘመናዊነት የተለያዩ ስልጣኔዎችን አዛምደው የተመለከቱባቸውን ጽሁፎች መሰረት ነው። አጠር ባለው በዚች ዝግጅት ለመመርመር ከጊዜ አንጻር አስቸጋሪነቱ ግልጽ ነው። ዋና ዋናውን ለመመልከት ያህል ኤልያስ፣ ወደ አንተ ልምጣ። እንደ ወዳጅ ብቻ ሳይሆን እንደ አሳታሚም ደጋግመን የጠቀስ ነው በ1965 የታተመውን ዋክስ ኤንድ ጎልድ ወይም ሰምና ወርቅ መልሰ ይህ ማሳተም 2014 መጨረሻ የታተመውን የመጨረሻ ስራቸውን የማያሳተም እድል ጭምር አግኝተሃልና፣ እስኪ እንዳሳታሚ አሳታሚ ስራዎቻቸውን በዚያ ደረጃ እንደሚመለከት ሰው ምናልባትም ብዙ የማናውቀውን የመጨረሻ ስራቸውን ጨምረህ በአጭሩ ያንተን እይታ አካፍለን። አሁን ውይይታችን አልተቋጨም፣ ሰዓቱ አለቀ እንጂ እንደርሳቸው ሁሉ ታዲያ ሌሎች የሚበዛውን የሙያና የስራ ጊዜያቸውን ለኢትዮጵያ ጉዳይ የሰጡ አሜሪካዊ የኢትዮጵያ ወዳጅ ጨምረን ወይም እይታቸውን ጨምረን በቀጣይ ቅንብራችን እንመለሳለን። ለአሁኑ ግን እንግዶቼን አቶ ያሬ ጥበቡንና አቶ ኤልያስ ወንድሙን አመሰግናለሁ። እግዜር ይስጥልኝ። አድማጮች የምሽቱ ፕሮግራማችን እዚህ ላይ አበቃ። ከምሽቱ ሶስት ሰዓት ላይ በአጭር ሞገድ በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። ፕሮግራሙን የመራችልን ጽዮን ግርማ ነች። በሰኞ ፕሮግራማችን እንገናኝ። በደህና ቆዩን። ሄዳለሁ። that's i